ቡድን ሀያና የአፍሪቃ ሀገራት ቡድን ሀያ ለአፍሪቃ ልማት በነደፈው እቅድ ላይ የፊታችን ሰኞና ማክሰኞ በርሊን ጀርመን ውስጥ ይነጋገራሉ። በአፍሪቃ የውጭ የግል መዋለ ንዋይ ፍሰትን ለማበረታታትና የስራ እድሎችንም ለመፍጠር ያስችላል ስለተባለው ስለዚህ እቅድ አፍሪቃውያን የተለያዩ አስተያየቶችን እየሰነዘሩ ነው። ሲዲ ቲሞኮ የኮትዲቯር የወጣቶች ጉዳይ ሚኒስትር ናቸው። በበርሊኑ ስብሰባ ላይ ለሀገራቸው የስራ አጥነት ችግር መፍትሄ ፍለጋ እርዳታ ለመጠየቅ አስበዋል። ከኮት ዲቯር ህዝብ የግማሽ ያህሉ የኑሮ ደረጃ ከድህነት ወለል በታች የሚባል ነው። ከህዝቡ 60 በመቶ እድሜው ከ24 ዓመት በታች ነው። ለወጣቶች በቂ የስራ እድል የለም። እናም የኮት ዲቯር መንግስት በሚቀጥለው ሳምንት ከቡድን 20 ጋር የሚካሄደው ስብሰባ ብዙ ለውጦችን ሊያመጣ ይችላል የሚል ተስፋ አለው። ኮትዲቯር ቡድን ሀያ በነደፈው ኮምፓክት ዊዝ አፍሪካ በተባለው የልማት እቅድ ውስጥ ከታቀፉት አምስት ሀገራት አንዷ ናት። በእቅዱ ዓለም አቀፍ የገንዘብ ድርጅቶችና ቡድን ሀያ የገንዘብና የቴክኒክ ድጋፍ ያደርጋሉ፣ ባለሀብቶችን በመፈለግም ይሳተፋሉ። አፍሪቃውያን ደግሞ የውጭ ባለሀብቶችን ለመሳብ የሚያስችሉ ለውጦች ለማድረግ ቃል ገብተዋል። ከቅዱ ትኩረቶቹ ዋነኛው በክፍለ ዓለሙ መሰረተ ልማትን ማስፋፋት ነው። ናይጄሪያዊው የልማት ጉዳዮች ተመራማሪ ኮሌሽ ቲማ እንደሚሉት ይህ ለክፍለ ዓለሙ ኢኮኖሚ እድገት ወሳኝ ነው። በአካባቢው ከተጋረጡት ችግሮች ዋነኛው የመሰረተ ልማት ችግር ነው። ኤሌክትሪክ ይሁን፣ መንገድ፣ የባቡር ሀዲድ ወይም የውሃ አቅርቦት፣ እነዚህ የክፍለ ዓለሙ ዋነኛ የመሰረተ ልማት ጉድለቶች ናቸው። ከእነዚህ ችግሮች የተወሰኑትን እንኳ ማቃለል ብንችል የክፍለ ዓለሙ ኢኮኖሚ ሊለወጥ ይችላል። አፍሪቃ በመሰረተ ልማት ዘርፍ ብቻ ሳይሆን በሌሎችም መስኮች ብዙ ለውጦችን ማድረግ ይጠበቅባታል። በጎርጎረሳዊ 2050 የክፍለ ዓለሙ ህዝብ ቁጥር በእጥፍ ይጨምራል። ስራ አጥነት የክፍለ ዓለሙ አንዱ ችግር ነው። ከኮምፓክት ዊዝ አፍሪካ ውጥኖች አንዱ የስራ ዕድሎችን መፍጠር ነው። እቅዱ ጥሩ መሆኑን የሚናገሩት ሌላው የአፍሪቃ የልማት ባለሙያ ማርቲን ሶንኩ የታሰበለትን ግብ ማሳካቱን ግን ይጠራጠራሉ። በእርሳቸው አስተያየት ስኬቱን የሚወስነው እቅዱ የሚተገበርበት መንገድ ነው። የግል ባለሀብቶች ውረታዎች ስራ ይፈጥራሉ ሲባል ምን አይነት ስራዎች ነው የሚፈጥሩት? እና ስራ ውስጥ በምን መንገድ ነው ወደ አፍሪካ የሚመጣው? ይህ መነሳት ያለበት ጉዳይ ነው። ይህ እቅድ ሊያካትት ይገባው የነበረው አንዱ ጉዳይ ወደ አፍሪካ የሚመጣው የውጭ ውረታ የየሀገሩን የግል ዘርፍ ሊያነቃቃ የሚችልበት መንገድ መሆን ያለበት ይመስለኛል። ይህን ግን በእቅዱ ውስጥ አናይም። ሌላው በእቅዱ ላይ የቀረበው ትችት ተጨማሪ የንግድ እንቅስቃሴ ለሚያስፈልጋት ለአፍሪቃ የሚጠቅም የንግድ ፖሊሲ መዘንጋቱ ነው። እንደ ልማት ባለሙያዎቹ ሁሉ ነጋዴዎችም እቅዱ ይጎድለዋል ከሚሉት ጉዳዮች አንዱ ይህ ነው። ጋናዊው ነጋዴ ቱቱ አጋይሬ ችግሩን በምሳሌ ያስረዳሉ። ያመረትኩትን ጥሬ ካካዎ ስሸጥ የአውሮፓ ህብረት ያለ ቀረጥ ያስገባልኛል። ሆኖም ቼኮላት አምርቼ ለአውሮፓ ህብረት ለመሸጥ ብሞክር 30 በመቶ ቀረጥ አለ። ከጀርመን ወደ አፍሪቃ የሚመጣው ኮምፓክት ሆነ ቡድን ሀያ በዚህ ረገድ እስካሁን የሚደረገውን ለመለወጥ አልተዘጋጁም። እኔ መንቀሳቀስ እንድችል ቡድን ሀያ የተለመዱትን አሰራሮች ለመቀየር ምን ዝግጅት አድርጓል? ሲሉ ነጋዴው ይጠይቃሉ። የአፍሪቃ ሀገራትና በቅዱ የሚሳተፉ አጋሮች በሚቀጥለው ሳምንት የሚደርሱበት ስምምነት በጉጉት እየተጠበቀ ነው። ከዚያ በኋላ ነው ኮምፓክት ዊዝ አፍሪካ ለአፍሪቃ የኢኮኖሚ እድገት አስተዋጽኦ ማድረግ መቻል አለመቻሉ ግልጽ ሊሆን የሚችለው።